የደሞዝና ሌሎች ጥቅማጥቅሞችን የሚመለከቱ ጥያቄዎች አሉን ያሉ የመከላከያ ሰራዊት አባላት በትናንትናው ዕለት እንደታጠቁ ወደ ጠቅላይ ሚኒስትሩ ጽሕፈት ቤት የማምራታቸው ዜናና ክስተቱም የነበረው ሁኔታ አሁንም እያነጋገረ ነው። የወታደሮቹን ድርጊትና በመጨረሻውም ሂደቱ የተቋጨበትን ሁኔታ አስመልክቶ በጠቅላይ ሚኒስትሩ በራሳቸውና በሌሎች ባለሥልጣናት የተሰጡ አስተያየቶች ድርጊቱ ከወታደራዊ ስርዓት አጠባበቅ አንጻር የሚታይበትን ብሎም ሁኔታው የፈጠረውን አንደምታ እና ምንነት እንዲገመግሙልን በሲቪል አስተዳደርና በወታደራዊ ሙያ በተለያዩ ከፍተኛ ኃላፊነት እያገለገሉ ባለሙያ ጋብዘናል። ሻለቃ ዳዊት ወልደ ጊዮርጊስ ናቸው እንግዳችን የውጭ ጉዳይ ሚኒስትር፣ የኤርትራ ዋና አስተዳዳሪና የእርዳታ ማስተባበሪያና ማቋቋሚ ኮሚሽን ኮሚሽነር፣ በወታደራዊ ጎራ መጀመሪያ በቀዳማዊ ኃይለሥላሴ የጦር አካዳሚ የጦር መኮንነት የሰለጠኑ በአየር ወለድና በኮማንዶ ትምህርቶች ልዩ ስልጠና የተከታተሉ በእስራኤል የልዩ ኃይል ስፔሻል ፎርስ ስልጠና በዩናይትድ ስቴትስ ፎርት ቤኒንግ ከፍተኛ የእግረኛ ጦር ስልጠና እና ፎርትማን ማን ኬንታኪ የውትድርና አስተዳደር ሙያ የሰለጠኑ መሆናቸውን ግምት ውስጥ በማስገባት ነው። አሉላ ከበደ ነው ያዋያቸው። ዘጋቢዎች፣ ሻለቃ ዳዊት ወልደ ጊዮርጊስ የሶን የሙያ ልምድና ተሞክሮች ይልቁንም በሲቪል ከሰሩት በተጨማሪ ማስተዋወቂያችን ለምንወያይበት ወታደራዊ ስርዓትን ለሚመለከቱ ጉዳዮች አግባብ ስላለው ነው። በቀጥታ ወደ ጥያቄ ልውሰድዎ። በትላንትና ዕለት የተወሰኑ የጦር ሰራዊት አባላት ወደ ጠቅላይ ሚኒስትሩ ቢሮ መምጣታቸውና የተረጋገጠ መረጃ በማይነገርበት የሚያደናግጡ መረጃዎች ሲወጡ የታየበት ቆየት ብሎ ግን ጠቅላይ ሚኒስትሩ ራሳቸውም ሌሎች የመንግስት ባለስልጣናትን በሰጡት አስተያየት ሁኔታው የተለየ ገጽታ እንደነበረው ተነግረዋል። ድምጻቸውን ላሰማዎትና ወደ ውይይታችን እንዘልቃለን። በውይይታችን ያነሱት ነገር እኛ ለሀገራችን፣ ለባንዲራችን፣ ለመለያችን ዛሬም እንደትናንትናው የገባነውን ቃል እንጠብቃለን። ሀገራችን እንጠብቃለን። ኑሯችን ጉዳት አለበት። የኢትዮጵያ ሕዝብም በደላችንን አያቅም። በየቦታው እየሞትን እየቆሰልን ግን እንደ ጠላት ወታደር እንታያለን። ደሞዛችን አነስተኛ ነው። ኑሯችን አነስተኛ ነው። ያም ሳይቸግረን መልሶ የኛው ቤተሰብ የእኛው ህዝብ ወዶ አቅፎ ካልረዳን እንቸገራለን። በሰሞኑ ግዳጅ ቡራዩ አካባቢ ላይ ነበር፣ ህዝቡ ረድቶን ምግብ እናገኝ ነበረ። ሌላ አካባቢ ነበርን፣ ግን 15 ቀን 20 ቀን በቂ ምግብ አላገኘንም። እና ይሄ እንድትሰማልን እንድታቀልን፣ ህዝቡም እንዲረዳልን እንፈልጋለን የሚል ውይይት ነበር። በጣም ጥሩ ውይይት ነው ያደረግነው። ሻለቃ ዳዊት ይህ የፈጠረው ስጋትና መደናገጥ ባሻገር እንዲህ ያለ አቀራረብ በወታደራዊ ስነ ስርዓት ውስጥ ምን ቦታ አለው ጠመንጃ ያነገቡ ወታደሮች በቀጥታ መሳሪያቸውን እንዲያዙ ጠቅላይ ሚኒስትሩ ቢሮ የሚሄዱበት ሁኔታ የቱንስ ያህል በሰላማዊ መሰረት ይታያል እርስዎ እስከሚያውቁት እስከሚረዱ ድረስ እሺ አመሰግናል አሉላ እኔም ትናንትና ይህንን ነገር ሳይ እና ሳዳምጥ በጣም ነው የደነገጥኩት። እንደ ወታደር በጣም ደነገጥኩኝ። እንደ ኢትዮጵያዊ ደግሞ በጣም አሳሰበኝ። ትክክል አይደለም ፈጽሞ። በማናቸውም አቅጣጫ ብናየው፣ በምንም ሁኔታ ገለጻ ቢሰጥበት ትክክል አለመሆኑ የታወቀ ነው፣ በግልጽ ነው። ህዝብ መሸበር የለበትም የተባለው ደግሞ መሸበር አለበት። ይሄ የሚያሸብር ነገር ነው። ትክክል አይደለም። በውትድርና ሙያ፣ በሰለጠነ ውትድርና ባህል ይሄ አይፈጸምም፣ አይደረግም ይህ ሊደረግ የሚችለው በወደቁ ሀገሮች፣ ጦርነት ላይ ባሉ ሀገሮች፣ በጌሪላ እና በጫካ ትግል ውስጥ ልምድ ያላቸው እና በዛ ውስጥ የሚዋጉ ኃይሎች ካልሆነ በስተቀረ በጠቅላላ በሰለጠነ የጦር ኃይል ውስጥ ይሄ አይታይም፣ የተለመደም አይደለም፣ ትክክልም አይደለም እና የተሰጠው መግለጫ ሊያጠግብ የሚችል አይደለም። በመሰረቱ የእዝ ተዋረድ አለ፣ በውትድርና ባህል ውስጥ የእዝ ተዋረድ አለ። ሁል ጊዜ ሰንሰለትን ተከትሎ ነው የሚሄደው እንጂ አንድ ሰው ወይም ደግሞ አንድ ምድብ አንድ ኃይል በቀጥታ አዛዡ ጋር መሄድ አይችልም። እኔ ሻለቃ ሲሆን ሻምበሉ ጋር ደርሶ መቶ አለቃው ጋር ደርሶ ነው እኔጋ የሚደርሰው እንጂ ቀጥታ ተራ ወታደሩ ወይም ደግሞ ጓዱ ወይም የመቶ እኔጋ መቶ ልነጋገር አይችልም ፈጽሞ። እንኳን እዛ ርቀት ያለው ጠቅላይ ሚኒስትርና የጦር ኃይሎች አዛዥ የሆነው ጋር ለመሄድ ይሄ ትክክል አይደለም። ይሄ የሚያሳየው ምንድን ነው? በጠቅላላው በሰራዊቱ ውስጥ ያለው ባህል ብልሹ መሆኑ ነው። ደግሞ የበለጠ ብልሹ ያደረገው ምንድን ነው? ጠቅላይ ሚኒስትሩ ማነጋገሩ ነው እና እሳቸው ይህን ማነጋገር አልነበረባቸው። መልሰው እዚህ ሰንሰለቱን ተከትሎ ጥያቄው እንዲመጣ ማድረግ አለባቸው እንጂ እንደዛ ተገናኝተው ማነጋገር አልነበረባቸውም ብዬ እኔ ገምታለሁ። ይህንን ደፍሬ የምናገረው ጠቅላይ ሚኒስትራችንን የምተቸው ለምንድን ነው? በተለይ በአሁኑ ጊዜ በጣም አሳሳቢ በሆነበት ጊዜ የኢትዮጵያ ተስፋ በአንድ ሰው ላይ ተንጠልጥሎ ነው ያለው፣ በስርዓት ላይ አይደለም። ስርዓት ገና አልተገነባም። እኚህ ሰውዬ አመራሩን ነታቸው ተጠብቆ መምራት እንዲችሉና ኢትዮጵያን ወደ ዲሞክራቲክ ስርዓት እንዲያሸጋግሩ በምንመኝበት በምንጸልይበት ጊዜ ምንም አደጋ እንዲደርስባቸው አንፈልግም። ይህንን ባህል በማሳየታቸው ለኢትዮጵያውያን ስጋት መፍጠሩ ትክክል ነው ያለው መልካም ሻለቃዳዊ፣ ቀጣዩን ጥያቄን ነካክተውታል። ሁኔታውን ተከታትለው በሰጡት የማስታወሻ አስተያየቶ የሰለጠነ ወታደርንና ሲቪልን የሚለየው ስነ ስርዓትና ቃለ መሀላ ነው። ህዝብም መሸበር አልነበረበትም፣ የሚለው ስህተት ነው። የታጠቀ ሰራዊት ወደ ቤተ መንግስት ሲዘም ከማየት የበለጠ የሚያስደነግጥ ምን ነገር አለ? ህዝብም መሸበሩ ተገቢ ነው ይላሉ። ታዲያ እንዳነሱት ጠቅላይ ሚኒስትሩን ይተቻሉ። ስነ ስርዓት ባለው መንገድ ጥያቄያቸውን እንዲያቀርቡ በማዘዝ ፋንታ እንደ ቀላል ነገር ተሳስቆ መለያየት አደገኛም ነው፣ አግባብም አይደለም ይላሉ። ምናልባትም ካለው ሁኔታ አንጻር በፊት ለፊት ከሚታየው አልፎ በመልከት ቢችሉ እንዲህ ያለው ሁኔታ በእርግጥ የምናውቀው ትክክለኛውን ሁኔታስ ባይሆን የሚለውን ጥያቄ ያጭራል። በእርግጥስ የመጡት ለዚህ ባይሆን ኖሮ እንዴት ስተባበሩ? ማንስ ኃላፊነት ወሰደ? ለህዝብ ግልጽ መደረግ ያለበት ነገር እስካሁን ግልጽ አልተደረገም፣ ከጠቅላይ ሚኒስትሩ አስተያየት በስተቀር። እንግዲህ መቼም ሁላችንም እንታረማለን። ሌላ ገለጻ ካለው ትክክል ናቸው። እኛ ከሰማነው እና ካዳመጥነው ነው ደፍሬ ይህንን ትችት ምተቸው። አይ ገለጻው ሌላ ነው ከተባለ፣ ሁኔታው ሌላ ነው ከተባለ፣ ሌላ ነገር ነው ግን በተለያየ አቅጣጫ ሊታይ ይችላል። ወይም ደግሞ በየዋህነት የተደረገ ነው፣ ባለማወቅ የተደረገ ነው፣ ስነ ስርዓት በማጣት የተደረገ ነው፣ ወይም ደግሞ ከጀርባው ሌላ ነገር ይኖራል። እሳቸው ራሳቸው ሲገልጹ የተናገሩት ምንድን ነው? ማሰብ አለብን። ሁል ጊዜ ከመጥፎ ወሬዎችና ከመጥፎ ድርጊቶች ጀርባ ጠላቶቻችን አሉ ብለዋል። ይሄም ራሱ ጠላቶች ከጀርባ ሊኖሩ ይችላሉ፣ አናውቅም። በጠቅላላው ግን በዛም በዚህም በአቅጣጫ ብናየው መመለስ ያለባቸው በሌላ መልክ ነበረ። ውትድርና ሙያ እዛ ላይ ስገልጽም በድርድር አይደለም። ደግሞ ተደራድሮ አይደለም ወታደር የሚገባው። መጀመሪያ ወታደርነት ስትገባ ወይ ትፈልጋለ ወይ አትፈልግም ነው። ካልፈለገ በደሞ ተደራድሮ እንደ ንግድ ቤት በድርድር አይደለም። ቃለ ምህላ ገብቶ መጀመሪያ ከራስን በፊት አገርን ለማስቀደም፣ ባንዲራን ለማስቀደም ብሎ ነው የሚገባው። ከደሞዝ በላይ ከገንዘብ በላይ ህይወቱን ለመስጠት የገባ ወታደር በማያውቀው ነገር አለቃውን አምሎ ሄደ ሶማሊያ ተዋጋ ሲባል የሚዋጋ ነው። ሄደ ኮንጎ ተዋጋ ሲባል የሚዋጋ ነው። ሄደ ካሽሚር ተዋጋ ሲባል የተዋጋ ነው። ኮሪያ የተዋጋ ነው። ከሀገሩ ውጭ እንኳን አልፎ የእኛ ጦር ጥያቄ አልጠየቅም። ንጉሰ ነገሱ ወይም ፕሬዚደንቱ ወይ ጠቅላይ ሚኒስትሩ ሂድ ብሉት ሄደ የተዋጋ ነው። ተራ ወታደሩ ምንም የማያውቀው በደሞዝ ተደራድሯል። እዛ ይህን ሁሉ የተዋጋው ዘጠኝ ወር አስር ወር እኔ የማቀው ነው በግንባር ላይ ሆ ሰላሳ አመት ጦርነት በኤርትራ በተደረገበት ጊዜ እኔ ግንባር ላይ በነበርኩበት ጊዜ አንድ ዓመት ሙሉ ቱታውን ሳያወልቅ አንድ ዓመት ሙሉ ደሞዙ ሳያገኝ ቆርቆሮ ምግብ እየበላ የታገለ የኖረ ሰው ምክንያቱን አያውቅም። አመራሩ ተበላሽ አልተበላሽ አያውቅም። የእዝ ተዋረድ አለው አለቃውን ይከተላል። በዛ ደንብ ነው ስንት የዓመት ሙሉ ሱሉ ዋጋ የኛ ወታደር የኖረው። ዛሬም በቅርቡ የሚያደረገው በእንደዚህ ያለ መልክ ነው። ለድርድር መንገድ መስጠት የለብንም ነው በሌላ አቅጣጫ ሄድን እንደሆነ በአሜሪካ በየቦታ ኢራክ የሚሞተው አፍጋኒስታን የሚሞተው ደግሞ ስጡ ብላ ጥያቄ ካለ የመብት ጉዳይ ካለ በአለቃ በኩል ቀብቶ በላይ ቀጥታ ወጥቶ ላይ አለቆቹ ተነጋግረው ይፈቱታል እንጂ በድርድር የሚሆን ነገር አደለም። እና ስለዚህ ይሄ ያስደነግጣል ለማለት ነው። አይ የለም ዳዊ ትክክል አደለም። የመረጃው ያገኘው ከተባልቁ እታረማለሁ። ግን አንተም ያዳመጥሩ ያው ተመሳሳይ ስለሆነ በዛ መልክ ነው ይህ መመለስ የሚችለው ትክክል በግራም በቀኝም ሌሎችንም እንድናይ ነው ገፍቼ የምጠይቀው። ሻለቃ ዳዊት፣ እስኪ ቅድም በገራገር ሁኔታ የሚታይ ምናልባትም ባለማወቅ ጭምር ያሉትን ከእነሱ አንጻር ሊነሳ የሚችል ጥያቄ እናንሳ። ይሄ ጊዜው የሽግግር እንደመሆኑ አንዳንድ ግልጽ ያልሆኑ የተሳከሩ ሁኔታዎች እንደሚታዩት ሁሉ፣ በአንጻሩ ደግሞ ከፍተኛ መነቃቃትና ተስፋ መስጠት እውነትም ተጨባጭ የሆነ ዲሞክራሲያዊ ሂደት ይፈጠራል የሚለውን ስሜት የፈጠሩ ጠቅላይ ሚኒስትር መሆናቸው ይታወቃልና በወታደሩም የቀድሞ አሰራርና ስርዓትን ከጠበቀው ይልቅ ቅድም በጠቅላይ ሚኒስትሩ ላይ ብቻ ያረፈ ይመስላል ተስፋችን ብለዋል። የሚመጣው ለውጥ በተቋማት ላይ ገና መሰረት ያልጣለ መሆኑን ባመላከቱበት አስተያየቶና ከዛ አንጻር በግል ተስፋ ማድረጋቸው የስህተትነቱ መሰረት እንዳለም ሆኖ በእርግጥ ያን አይነት ገጽታ ሊኖረው ይችላል። ከሆነስ እንዴት ነው መታረም ያለበት? አድማጮች ውይይቱ አላለቀም በነገው ዕለት የሚቀጥል መሆኑን ከወዲሁ እናስታውቃለን።